ኢየሩሳሌም የሕፃናትና ማህበረሰብ ልባት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ናቸው ያላቸው ወጣቶች እያሰለጠነ የሚያግዝ መርሃ ግብር ዘርግተዋል። እንግዲህ ከሰሞኑ ደግሞ የሽልማትና የእውቅና መሰናዶም ተደርጎ ነበረ። ከተሳታፊ ወጣቶች ጋር ያደረግነው ቆይታ በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታም ስዩም እመራለሁ። ኤልያስ አስማሪያ ደግሞ የድምፅና የምስል ቅንብሩን ይክቡናል። አብራችሁን ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ ቀዳሚው መሰናደሩ ይሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው መሰናዶ ስንሻገር ኢየሩሳሌም የህጻናትና ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ ናቸው ነበሩ ናቸው ያላቸውን የዘጠና አንድ ወጣት ሴቶችን ስልጠናና የመስሪያ ገንዘብ በመስጠት በተለያዩ ሙያ ማሰማራቱን ከሰሞኑ አስታውቀዋል። ድርጅቱ በቅርቡ ባዘጋጀው የማበረታቻ ሽልማት ላይ ቪኦኤ ያናገራቸው ወጣቶች ድጋፍና ስልጠናዎችን ተጠቅመው ህይወታቸውን ለማቃናት እየጣሩ እንደሆነም ተናግረዋል። አንዳንዶቹ ካለፈው የተሻለ ያሉትን ህይወት መልክም ማስቃኝ ተውታል። አስቴር ምስጋናው ናት። ዝርዝሩን የምታጋራ ነው መቅደስ እንደምትባል የገለጸችልን ወጣት በሴተኛ አዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች። ፖሊሶች እንደዚህ ተደራጅታችኋል እንደዚህ ለምን አትገቡ አሉ። ኢየሩሳሌም ህጻናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የሃያ ሺ ብር መነሻ ገንዘብ ጸጉር ቤት እንደከፈተች እና ውጤታማ እንደሆነችም ታብራራለች። Llévame tu hasta los el A ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ዘጠና አንድ ሴቶችን ኢየሩሳሌም ህጻናትና ማህበረሰብ ልማት ድርጅት ውስጥ ከሶስት እስከ አራት ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የሀያ የሀያ ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ አዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሱ አልፎ ለወንድሟም የስራ እድል እንደከፈተች እንደምትችለት ትናገራለች። ወደ ሶስት ወር ስልጠና አለው። ያው በምትፈልጊ የሙያ ዘርፍ ትሰለጥኛለች። ልብስ ስፌት፣ ልብስ ስፌት፣ ፀጉር ቤትም፣ ፀጉር ቤት። በቃ የፈለግሽው የምትፈልጊ ይህንን አድርጋለሁ። ከጤናሽን ሽን ከምንሽን አቅም የሚያስሄድሽን ይሰጡሻል። የስራ ዘርፍ አለው ምርጥሽ ትገቢ ያለሽ ስልጠና ሶስት ወር ይሰጣል። ከዛ በኋላ ምግብ፣ አልባሳት በቃ አውጦ እንደፍተን ነው ምግብን በቃ ማናደርገው አሁን ከዛ ህይወት ስቀየር በቃ ረፍትን ሰላምን ጭራሽ ዘመድ ሄደሽ መጠየቅን፣ በጊዜ መግባት በጣም ደስ የሚል ነው። አንቺ ምን ሙያ መረጥሽ? አሁን እኔ የመረጥኩት ጸጉር ቤት፣ የሴቶች ጸጉር ቤት እና በጣም ሰራለሁ። ጥሩ ነው፣ እየሰራው ነው። እግዚአብሔር ይመስገን። አዎ፣ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ጸጉር ቤት ስትራላይዘርና ከሰዎች ላይ ማሽን ገዝቼ፣ እሱ ራሱ ትምህርቱን ጨርሶ እዛ ነበረ፣ አምጥቼ ለሱም ጸጉር ቤት ከፍቼለታለሁ። እነሱ የሰጡን የሀያ ሺህ ብር እቃ ገዝተው ነው። ኖርማሊ ግን ከዛ ከቃው ሌላ አንድ ካስክ ጨምር ያለ ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሮ ይልፋል። የተሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የስምንት የስምንት ሺህ ብር ድጋፍም የተሰጣቸው አሉ በሽልማት ጥቃቱ ስነ ስርዓት ላይ ንግግር ያደረጉት የኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ሙሉጌታ ገብሩ የሚከተለውን መልእክት አስተላልፈዋል። ይህ የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው ማስተካከል አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ነች፣ ተሰርታ አጠብቀን ህይወት ተሰርታ አይደለም። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ እንዲህ አደርጋለሁ እንዲሆናለሁ ቤተሰብ መሰርታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም፣ በራሳችን ስንተማመን፣ በእውቀታችን በችሎታችን ስርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከ ተወሰነ ጊዜ ነው የሚረዳው፣ ያ አይቀጥም። ስለዚህ በአብዛኛውን ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ። እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ ዘጠና አንድ ወጣት ሴቶች ካሳለፉት የህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር። ቢዝነስ ስራ ላይ የነበርኩት መስመር ላይ የነበረ ከምላችሁ በላይ

እንደዚህ ባደል ብይታ ማከራቸዋለኝ እንደዚህ ብቶኝ እንደዚህ እና በክምና በቃ እንደ እንደ ወንድም ሆኖ ይመክሩና አልፊም የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለን ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል። ለሰባተኛ ጊዜ እያስመረቀ ነው። ስለዚህ ሌሎች መንግስታዊ ያልሆነ ድርጅቶችም አላችሁ እባካችሁ፣ በእነዚህ አይነት ነገር በመስራት ትውልድ መቅረጽ እየስለሆነ በኢየሩሳሌም በዚህ ቀጣይም ሰፋ አድርጎ በተለይ ደግሞ አማራጭ አጥተው ማሳደግ አቅቷቸው ራሳቸውን መሆን አቅቷቸው በየጎዳናው ከፖሊስ የአይጥና ልንበት ሩጫ አውጥተው ዛሬ ራሳቸውን ችለው ነገ የብዙ ድርጅት የብዙ መስሪያ ቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ያላችሁና እንኳን ደስ ያላችሁ። ከተቋቋመ ከ ሰላሳ አምስት ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህጻናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ፣ በኦሮሚያ፣ በደቡብ፣ በሀረሪ ክልሎች እንዲሁም በአዲስ አበባ በጤና፣ በትምህርት፣ በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ ሶስት ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። ኢትዮጵያ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ እንመለሳለን። ዮፍታሄ ሙላት ነዋሪነቱን በሰሜን አሜሪካ ያደረገ የግል ስብዕና አሰልጣኝና ማህበረሰባዊ መድረኮች መሪ ነው። ዮፍታሄ በኢትዮጵያ ማህበረሰብ ውስጥ ጤናማ ኗኗርን የሚያበረታቱ ውይይቶችን ከመፍጠር በተጨማሪ ወጣቶችን ከባህልና ማንነታቸው ጋር ይበልጡን የሚያቀራርቡባቸውን ዝግጅቶች በማስተባበርም ይታወቃል። ከጥቂት ሳምንታት በፊት በእነዚህ ተግባራቱና በተያያዥ ጉዳዮች ላይ ተጫውተናል። ስለ መነሻው አስቀድሞ ይነግረናል። ስራዬ ብዙ ሰዎች ኮንታክት ስለሚያደርጉኝ ባለንበት ኮሚኒቲ ውስጥ የምንሰራባቸውን ችግሮቹን፣ አይነቶቹን በማስተዋል አንድ ዋን ቱ ዋን የሚል አይነት ነገር ነበር ብዙ ሰዎችን ስረዳ የቆየሁት። በኋላ ግን በኮቪድ ምክንያት የሰው መጎዳት እየበዛ ሲሄድ በሶሻል ሚዲያ ተቀርቶ ኢንተርቪውም የተለያዩ ባለሙያዎችን በመጋበዝ ይህንን ለሕዝቡ ለሞር ለማውጣት በማለት ነው እንግዲህ ፕሮግራሙ የተጀመረው ማለት ነው እና እያንዳንዱ ለአንዳንድ ሰው ከመድረስ ይልቅ አብዛኛውን ሰው አድረስ ማድረግ የምንችልበትን ብዙ ባለሙያዎች ስላሉን በራሳችን ቋንቋ ማስተማር የምንችልበት የተፈጠረ ፕሮግራም ነው። ኤፍታ፣ እንግዲህ አንተ በምታዘጋጀው በዚህ መድረክ ላይ ትውልድ ኢትዮጵያውያንን የሚፈትኑ በጤናቸውም ላይ ጉዳት እያሳደሩ ያሉ ጉዳዮችን ታነሳለህ። በዋነኝነት በዚህ በሰሜን አሜሪካ ያሉ ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮችን ነው የምታነሳሳው? የእኛ ማህበረሰብ ማለትም በዚህ በሰሜን አሜሪካ የሚኖረው ትውልደ ኢትዮጵያውያን በዋነኝነት እየተጋፈጣቸው ያሉ ጤና ነክና ማህበረሰብ ነክ ችግሮች ምንድን ናቸው? በአንተ እይታ እንግዲህ ገባ አብዛኛውን የእኛ ህዝብ ልበል አፍሪካም ጀምሮ ማለት ነው ብዙ ጊዜ ወደ ከኢትዮጵያ ወደ አሜሪካ የሚሄድ ስንል በትልቅ ሁኔታ ትልቅ ነገር እንደሚደርስልን ብሩም ሁሉም ተበትኖ የሚያጋድመን በመምሰል ነው። ሰው ከኢትዮጵያም ከአፍሪካ የሚወጣው ማለት ነው። ስንመጣ ግን የሚያጋጥሙን ነገሮችን ዲል ለማድረግ ብዙ ሰው ወይ ችሎታው የለውም፣ አቅሙ የለውም ወይም ደግሞ የሚያጋጥመውም የሚገባው ግለት የማይችል ሲሆን በብዙ ሰው ላይ ዲፕሬሽን እና አለመቻልን የተፈጠረልኝ ነው። የሆሊውድ ቡቻ ያየነውን ፊልሞችን መጥቶ ደግሞ እዚህ ማሳካት ሳይቻል ሲቀር ሰው ወደ ኋላ የሚጎተትበት እና እንዴት ነው ደግሞ ራሴን ወደ ላይ ማንሳት እችላለሁ ሲል ባለው አካባቢ ውስጥ ብዙ ኢንፎርሜሽኖች ስለማንደራረግ የኛ ትልቁ ህብረተሰባችን እንረዳዳ የሚለው ነገር ብዙ የለም። ወይ ሰው ሲሞት ብቻ መድረስ መቅበር ነው። ወይ ሰርግ ላይ እንሰባሰባለን እንጂ ዴይ ቱ ዴይ ላይ ይሄንን ሰው ብረዳው ነገ ትልቅ ሰው መሆን ይችላል። እኔ በዚህ ችግር ውስጥ አሳልፍ ያለው እሱ ደግሞ ማሳለፍ የለበትም ብለን ብዙ ሼር የማናደርጋቸው ኢንፎርሜሽኖች ስላሉ እነሱን በፊት ለፊት አምጥቶ ታቡ ሳይሆን መረዳዳት ምን ማለት እንደሆነ የሰው መድኃኒቱ ሰው እንደሆነ ማሳወቅ የምንችልበትን መንገድ ለመፍጠር ነው እና አብዛኛውን ጊዜ የማየው ትልቁ ችግር እንዴት ነው ኤክስፔክቴሽናችን ትክክል ሳይሆን የውሸት ኑሮ ተነግሮን በሆሊውድ በማይሆን በሶሻል ሚዲያ የሚለጠፉ ፎቶችን አይተን ከዋናው ኑሮ ጋር ከእውነተኛው ኑሮት ጋር ማገናኘት ማገናዘብ የማይቻልበት ቦታ ስለሆነ ያንን ለማስተካከል ማንነታችንን መቀየር የምንችለው ኢንፎርሜሽን በማግኘት እርስ በእርስ መረዳዳት እንድንችልና እውነቱን አውቀ ነው አብረን እንድንወጣ የሚለው ላይ ነው። እንግዲህ ብዙም አተኩረው በተለይ ማህበረሰባችን በበቂ ሁኔታ በግልጽ ባላወራበት የአእምሮ ጤና ጉዳይ እንቅስቃሴዎችን ታደርጋለህ። ስለ አእምሮ ጤና ማውራታችን አስፈላጊነቱ ምን ያክል ነው? ለምንስ ነው ማውራት የሚገባን? ከየት ስንጀምር? በእነዚህ ጉዳዮች ላይ ለመነጋገር እንግዲህ፣ አሁን በዚህ ወር ለሌላው ለማያውቀው ሰው ሰፕተምበር ሱሳይድ አዌርነስ ማንዝ ይባላል። እና በብዙ ቦታ ላይ ባለማውራት ነው ብዙ ነገሮች ችግር የሚፈጠሩት፣ ባለማወቅ ነው ችግር የሚፈጠሩት። እና ተወያይተን የምናወጣበት መንገድ ከአንዱ ሰው መንገዶች ይመጣሉ። ምንድነው? አሁን ለምሳሌ ምን የሚባል ነገር አለ አስክ መጠየቅ ማለት ነው። ሪሰርች የሚያሳየው ምንድን ነው? ስለጠየ ግን አንድ ሰው የሱሳይድ ቶት አለብህ ዲፕሬሽን አለብህ ብለን ስንጠይቃቸው የሚጨምር ስለሚመስለን ብዙ ጊዜ አናወራውም፣ ወደ ኋላ እንጎትተዋለን። ወይም ደግሞ አንዳንዴ ብዙ ጊዜ የማዳመጠውምን ይባላል። ይሄ የነጭ ችግር ነው። ይሄ የጥጋበኛ ችግር ነው ይባላል። ብዙ ሰዎች ግን እያጣለ በአሁኑ ሰዓት ላይ ብዙ ብዙ ልጆቻችን ብዙ ሰዎች እስር ቤት ያሉ አሉ። በማይሆን ክሪሚናል ውስጥ እየተፋጠፉ ራሳቸውን የሚያጠፉ ብዙ ቤተሰቦች እየሰማ ነው አለ። ይሄ አለ ግን መጠየቅና መወያያቱ የማይጎዳ መሆኑን ጥቅም የሚሆነውና መረዳዳት የምንችልበት ይባላል። ሁለተኛው ቢዴር ይባላል። መገኘት ከኢንዲቪጁዋሉ ጋር አንድ ላይ መገኘት እና ዲፕሬስድ ከሆኑ የሶሳይቶታቸውን በማወቅ በምን አይነት እርዳታ ልናዘጋጃቸው ወይም ደግሞ አብረናቸው በመሆን አለውልህ አለውልሽ የምንባባልበትን መንገድ መፍጠር እንችላለን ማለት ነው። በሶስተኛ ደረጃ የሚጠቀሰው ኪፕ ተም ሴፍ እነዚህን ሰዎች ችግር ላይ ነኝ ብለው በሚያወሩበት ሰዓት ላይ መፍትሄ እንዳለ እና ካጠገባቸው ያሉ ነገሮች ነው። አሁን አንዳንድ ሰው ራሱን ለማጥፋት የሚያስባቸው መንገዶችን ሊያዘጋጅ ይችላል። በመድኃኒት ሊሆን ይችላል፣ በመሳሪያ ሊሆን ይችላል። የተለያዩ እነዚህን መንገዶችን ያ ሰው እየሰበሰበ ከሆነ እነዚህን ነገሮች ከዛ ሰው ማራቅ እንዳለብን ከእነዛ ሰዎች ጋር አብረን በመሆን ማገልጋለብ ይኖርብናል፣ ማውጣት ይኖርብናል ማለት ነው። ሀል ደም ኮኔክትድ ኤንፕንስ ኮኔክትድ ደግሞ ኔትወርክ። ብዙ ጊዜ አብዛኛውን ሰው የሚያጠፋው ራሱን አብሮ የሚጫወት የምንችልበት አብሮ የሚገናኝበት ከህብረተሰቡ ተገልሎ ራሱን አገልሎ ለብቻው የሚቀመጥበት ቦታ አለ ማለት ነው። ከዛ ለማውጣት ደግሞ የተለያዩ ሰፖርት ሲስተሞች የተለያየ ኢንፎርሜሽኖች ሳይከፈልበት ራሱ በተዘጋጁ ብዙ አይነት ደረጃ ሪሶርሶች ስላሉ እነዛን እንዴት አድርገን ነው መከታተል የምንችለው? እንዴት ነው ለእነዚህ ሰዎችስ ደግሞ ኮኔክትድ ሆኖ ብቻሽን አይደለሽም፣ ብቻህን አይደለህም የምንባባልበት ማለት ነው። ከዛ በአምስተኛ የሚጠቀሰው ፎሎው አፕ ሾው ምንድነው፣ ስታዲስ ምንድነው የሚያሳየው በጣም እንዳልኩ ቅድምም ምንም ወጪ በማወጣበት መንገድ አንድ ሰው ራሱ ሊያጠፋ ይችላል ብለን የምናስብ ከሆነ እርዳታ መገኘት የሚችልበት ብዙ ብዙ ደረጃ መረዳዎች ስላሉ ከዛ ሰው ጋር በመከታተል ከዶክተራቸው ጋር በማገናኘት የምናሳየው ነው ማለት ነው። ይህንን ደግሞ ለርን ሞር መጨረሻ ላይ ምንድነው እያንዳንዳችን ልናደርገው የምንችለው እኔ በየፍታህነት አንተ በአንተነትህ ማገዛዘት የምትችላቸው ምንድን ነው? ብዙ ኢንፎርሜሽኖች ስላሉ ስለነዛ ኢንፎርሜሽኖች ተረድተን ለሌላው ማስተላለፍ ለራሳችን የሚጠቅመናል። ለቤተሰቦቻችን ደግሞ ደግሞ ለምናገናኘው ለሕብረተሰቡ እንዴት አድርገን ማስተላለፍ እንችላለን በሚለው ነው እና በአጭሩ ሳምራይዝ አድርገው አስክ መጠየቅ ቢደር አብራችሁ ሁኑ ኪፕ ደም ሴፍ ሴፍቲ ዩኒት ላይ ያየን ነገር ማገናኘት ሀብተም ኮኔክትድ በጣም በእኛ ህብረተሰብ ደግሞ ብዙ ጊዜ ማንነታችንን አብረን ያደግን አብረን ይኖርን ከጎረቤት ጎረቤት ጋር የምንኖር ሰዎች ስለሆነ ያንን እየለየን እንዳንኖር ተመልሰን ያንን ባህላችንን የምናከብርበት እና ኢንፎርሜሽን ደግሞ አለ አቬላብል ስለሆን ያንን ተረድተን ለእኛም ለሌላውን ማቅረብ የምንችልበትን መንገድ እናደርግ ነው። የወፍታሄ እንግዲህ ቀደም ብለንም እንደጠቀስ ነው ማህበረሰብ ላይ ያተኮሩ አገልግሎቶችን ነው እየሰጠ የምትገኘው። በአብዛኞቹ እነዚህ የምትሰጣቸው አገልግሎቶችም ሆነ የምታዘጋጃቸው መድረኮች በግል ከተለያዩ ሰዎች ጋር ለመገናኘት እድሉን ቢሰጡህም የራሳቸው ጫናና የመልስ ስሜት የስሜት አጣብቂኝ ውስጥ የሚከቱም ሆነው ይሰሙኛል። እነዛን ነገሮች እንዴት አድርገ ነው የምትፈታቸው? የተለያዩ ሰዎችን ጭንቀት፣ የተለያዩ ሰዎችን ችግር፣ የተለያዩ ሰዎችን ጠባሳ ነው ስታዳምጥ እንዲሁም ደግሞ ለማከምም ጥረት ስታደርግ የምትገኘው በተለያዩ መድረኮች ላይ ይህንንና የግል ሕይወትህን እንዴት አድርገህ ነው ሚዛናዊ ለማድረግ የሞከርከው? አሁን ለምሳሌ እኔ አንድ ልጅ አለኝ። አውቲዝም አውቲዝም የሆነ ማለት ነው። አውቲዝም ላይ ብዙ የምሰራበት ምክንያት ምንድን ነው? የራሴ ያወቅኩትን በልጄ ላይ ያሳለፍኩትን ለሌላውን ማስተማር ስለሚገባኝ ማለት ነው። አብዛኛውን የኛ ህብረተሰብ ስፔሻሊ ወንዶች፣ አባቶች አይሳተፉም። ስለማይሳተፉ እኔ ከዛ ልጄ ጋር ምን አይነት ትምህርት እንደተማርኩኝ ለእኔ ጠቀመኝም አውቲዝም ስላለው ብቻ ወደኋላ ይጎተታል መደበቅ አለበት የሚል ቋንቋ ሳይሆን እነዚህ ልጆች በተሰጣቸው ሁኔታ እኛም አክብረ ነው፣ ተቀብለ ነው፣ ስጦታም አድርገ ነው ሌላውን ማስተማር የምችለው የኔ ያሳለፍኩትን ችግር ለሌላው ማስተማር ብችል መቀበል ሶሳይቲውን መቀበል የሚችልበት ማለት ነው። ስለዚህ ከሚገርምህ በላይ ሁላችንም በየቤታችን ችግር አለ ስለማናወራበት ነው እንጂ ማንም ሰው ህይወቱ ፐርፌክት ሆኖ የሚንቀሳቀስ የለም። ስለዚህ የኔን ችግር ከሌላው ጋር ማውረት ማለት የኔንም ችግር መቀነስ ማለት ነው። ስለዚህ ደግሞ ኮኔክት በማድረግ ከሚገርም በላይ አሁን አንዳንዴ በጣም የምንሳሳተው ንግግር አለ። አበሻ ከአበሻ ጋር መስራት አይቻልም ይባላል። እኔ ስራዬን ከጀመርኩኝ ጀምሮ ያወቅኩት የተማርኩት ነገር ምንድን ነው? ብዙ ኢትዮጵያኖችም ኤርትራኖችም ሰውን ለመርዳት ቁጭ ብለው ግን በሌላው በሚዲያው በሚደረገው ስድብም በሌላ ነገር ዲስክሬጅ ሆነው ተቀምጠው የማይሰሩ አሉ። እነሱም ሰዎች አውቶ ከሰው ጋር ኮኔክት ማድረግ ብዙ ብዙ ሰዎች ስላሉ ለመርዳት የተዘጋጁ ለማስተማር የሚችሉ በጣም ትልቅ እውቀትና ያላቸው ሰው መርዳት የሚችሉ ሰዎች እንዳሉንም ለማሳየት ስለፈለግኩኝና ማንነታችን በችግር ብቻ በሚወራው ሳይሆን በጥሩ ሁኔታ ማስተማር የሚፈልጉ ይህንን ደግሞ ስራዬ ብለው ከልባቸው የሚሰሩ ብዙ ኢትዮጵያኖች እና ብዙ ኤርትራኖች እንዳሉ ለሰው መገንዘብ ስላለበት ብቻችን ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ኤደን ገረመው በማህበራዊ አውታሮች ላይ ከተጋሩ አበይት ጉዳዮች መካከል ስለተወሰኑት ትነግረናለች። ድምፃዊ አዲስ ለገሰ በቅርቡ ያወጣው እንጃ የተሰኘ ተወዳጅ ነጠላ ዜማ በኦኪ አፍሪካ መጽሄት ላይ የ2022 የምስራቅ አፍሪካ ምርጥ ሙዚቃዎች መካከል ዝርዝር ውስጥ ገብቷል፣ አሸናፊ ሆኗል። በናሆም ሪከርድስ በኩል በዩቲዩብ ለእይታ የበቃው እንጃ የተሰኘው ስራ በሱ ባለው ይታየው ዜማ፣ ግጥም በናትናኤል ግርማቸው፣ ቅንብሩ ደግሞ በሚካኤል ሀይሉ፣ ማስተሪንግ በክሪበል ተስፋዬ የተሰራ ሲሆን የሙዚቃ ቪዲዮው በዳንኤል ግርማ ዳይሬክተርነትና በኢነርጂ ፊልም ፕሮዳክሽን አዘጋጅነት ለህዝብ እንደቀረበ በድምፃዊው የፌስቡክ ገጽ ላይ አግኝተናል። ታንዛኒያዊው ዳይመንድ ፕላትኑዝ፣ ኡጋንዳዊው ማኡሚን ኬንያዊው ብሩክሊን ቦይዝ፣ ታንዛኒያዊቷ ዙቺ በኦኬ አፍሪካ ምርጥ የ2022 ውስጥ ከተካተቱ ሌሎች አፍሪካውያን ሙዚቀኞች መካከል ይገኙበታል። የጅማ ዩኒቨርሲቲ በቅርቡ ህይወቱ ላለፈው ክቡር አርቲስት ዶክተር አሊ ቢራን ክብር ለማስቀጠል የተለያዩ ዝግጅቶችን በዚህ ሳምንት እያካሄደ ይገኛል። ዩኒቨርሲቲው አያይዞም ጅማ ዩኒቨርሲቲ በቀጣይ ዓመት ጀምሮ በአርቲስት አሊ ቢራ ስም የነጻ የሙዚቃ ትምህርት እድል ለተማሪዎች ለመስጠት መወሰኑን የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል አባፊጣ ማስታወቃቸውን በዩኒቨርሲቲው የማህበራዊ መገናኛ ብዙሀን ገጾች ላይ ሰፍሮ አግኝተነዋል። በዝግጅቱ ላይ የአሊ ቢራ ባለቤት ወይዘሮ ሊሊ ማርቆስ አርቲስት መሐመድ ቆጴ ከነማሞ መዘምርና የመጫና የቱልማ የተማሪዎች ክንፍ አባል የነበሩት አባብዬ አባጆቢር እንዲሁም አባዱላ አባጅፋርና አርቲስት ቴድሮስ ተሾመ መገኘታቸውም ተገልጿል። የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል አባፊጣ አሊ ቢራ ከሀገር የዘለለ ዓለም አቀፋዊ አርቲስት መሆኑን ያነሱ ሲሆን ፕሬዚዳንቱ የሙዚቃ ስራዎቹ በሁሉም ትውልድ ማህበረሰብና ህዝቦች እኩል የተወደዱ ናቸው በማለት አሊቢራ በህይወት ዘመኑ ከሀገር ውስጥና በውጭ ሀገራት ያገኛቸው የክብር ሽልማቶች ተሰባስበው በጅማ ዩኒቨርሲቲ እንዲቀመጡ ዩኒቨርሲቲው ፍላጎት እንዳለውም አስታውቀዋል። የመርሃ ግብሩ የክብር እንግዳና የአሊቢራ ባለቤት ወይዘሮ ሊሊ ማርቆስ በመድረኩ የተነሳ ስሜታዊ መሆናቸውን መግለጻቸው የተጠቀሰ ሲሆን በእለቱ ባደረጉት ንግግርም ለአሊ የህይወት ዘመን ትሩፋቶች የተዘጋጀውን መድረክ አመስግ ነው ጅማ ዩኒቨርሲቲ የአሊ ቤት ነው፣ አሊ ቢራ ሙዚቃ ትምህርት ቤት አባላትም የአሊ ልጆች መሆናቸውን አሳይታቸዋል በማለት መግለጻቸው ታውቋል። ጅማ ዩኒቨርሲቲ ለአሊ ቢራ የሰጠውን ክብርና በቀጣይም ሊተገብራቸው ስላሰባቸው ስራዎችም ምስጋናቸውን አቅርበዋል። የሙዚቃ ባለሙያው አቶ ሰርጸ ፍሬ ስብሐት የኢትዮጵያ አርቲስቶች የሁለገብነት ምዕራፍ በአሊ ቢራ ለመፈር ቀዳጅነት በሚል ርዕስ ጽሁፍ ያቀረቡ ሲሆን ሌላኛው በመርሃ ግብሩ ላይ ጽሁፍ ያቀረቡት ደግሞ ክቡር ዶክተር አርቲስት መሐመድ ቆጴ አሊ ናቸው። በዝክረ አሊ መርሃ ግብር ላይ ጅማና አሊ በሚል አሊ ከጅማ ጋር ያለውን ቁርኝት በሚዳስስ ሀሳብ በአብዱልከሪም አባጎሮ፣ ፔሌና የምስራቁ ዋርካ በሚል የተዘጋጀው የአሊን ህይወት የሚዳስስ መጽሐፍ ላይ የተመሰረተ ሀሳብ ደግሞ በዶክተር አሸናፊ በላይ ቀርቧል። በመድረኩ ማጠቃለያ ላይም አርቲስት ቴድሮስ ተሾመና የክብር ዶክተር አርቲስት መሀመድ ቆጴ ከሙዚቃ ትምህርት ቤቱ ጋር አብሮ ለመስራት ያላቸውን ፍላጎትና ተነሳሽነት መግለጻቸውም ተያይዞ ሰፍሯል። እግር ኳስ ችሎታ የሚታወቀውና ባለፈው ምዕት ዓመት ከተፈጠሩ የእግር ኳስ ተጫዋቾች መሪ ተደርጎ የሚታየው የብራዚሉ ዝነኛ እግር ኳስ ተጫዋች ፔሌ ከዚህ ዓለም በትላንትና ሐሙስ ታህሳስ 20 2015 ዓ.ም ህይወቱ ማለፉን ሴት ልጁ በኢንስታግራም ገጿ ላይ አስታውቃለች። የ82 ዓመቱ ፔሌ ከባለፈው መስከረም 2014 ዓ ም ጀምሮ በአንጨር ካንሰር ሕክምና ትልቅ ዕጢ ከተወገደለት በኋላ በቋሚነት ሆስፒታል እየተመላለሰ ሕክምና ሲወስድ እንደቆየ ተመልክቷል። ኢኤስፒኤን የተሰኘው የስፖርት ዘጋቢ መገናኛ ብዙሀን በዚህ ወር መጀመሪያ አካባቢ ላይ ባወጣው ዘገባ ሐኪሞች ካንሰሩን ለመከላከል የሚወስደው የኪሞቴራፒ ሕክምናው የተጠበቀውን ውጤት እያመጣ አይደለም በሚል ስጋት እንደገባቸው አስታውቆ ነበር። ሴት ልጁ ኬሊ ናሲሚን ተገኝተው የገና ክብረ በዓል በቤታችን አይከበርም፣ አባቴ በሆስፒታል ነው የሚያሳልፈው ስትል ባለፈው ሳምንት በማህበራዊ ድረገጽ ላይ አስታውቃ ነበር። ፔሌ በባዶ እግር ከሚያስኬድ ድህነት እስከ ዓለም አቀፍ ታዋቂ እግር ኳስ ተጫዋችነት የደረሰ ሲሆን በሙሉ ስሙ ኤዲሰን አራንቴስ ዶ ናሲሜንቶ በመባል የሚታወቀው ፔሌ 1281 ግቦችን በማስቆጠር በዓለም ክብረ ወሰኑን አሁንም ይዟል። ፔሌ እንደ ኤሮፓያን አቆጣጠር በ1974 ዓ.ም ከሳንቶስ ጡረታ ከወጣ በኋላ በኒውዮርክ ኮስሞስ በመግባት የሚያስችለውን ስምምነት በመፈራረም አስገራሚ በሆነ መልኩ ወደ ሰሜን አሜሪካ እግር ኳስ ሊግ ሊገባ ችሏል። በተለየ ብቃቱና በተወዳጅ ፈገግታው የሚታወቀው ፔሌ እግር ኳስ በዓለም ላይ ተወዳጅ እንዲሆንም አስተዋጽ አድርጓል ይባለታል። የኮከቡ እግር ኳስ ተጫዋችን ሞትን ተከትሎ እጅግ በጉዙ የእግር ኳሱና በተለያዩ የህይወት ዘርፍ ውስጥ ያሉ ግለሰቦችና ተቋማት ሐዘናቸውን እየገለጹ ይገኛሉ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን፣ የአሜሪካ የቀድሞ ፕሬዚዳንቶች ቢል ክሊንተንና ባራክ ኦባማም በትዊተር ገጻቸው ላይ ከብራዚል ታላላቅ ተጫዋቾች ውስጥ አንዱን በማጣታቸው ማዘናቸውን የሚገልጹ መልእክቶችን አስተላልፈዋል። ከአሜሪካ ድምጽ ለተሰናዳው የመዝናኛ ዜና አይደን ገረመው ዋሽንግተን ዲሲ። ደን እናመሰግናለን። በጎረጎሳውያኑ አዲስ አመት ዋዜማ ላይ ነው የምንገኘው። እንዲህ አዲስ አመት ሲቃረብ ታዲያ አዲስ እቅድና አዲስ ግብዞ ብቅ ማለት የተለመደ ሆኗል። ለመሆኑ እኒህን ግቦችና እቅዶች እንዴት ማሳካት ይቻላል? የአሶሺየትድ ፕሬስን ዘገባ ቆንጅታዬ እንደሚከተለው አቀናብረዋለች። እንደ አውሮፓውያን የዘመን አቆጣጠር የአዲሱ የ2023 ዓመተ ምህረት ዋዜማ ላይ ነን። ብዙዎች ታዲያ ይህንን ጊዜ ለራሳቸው የአዲስ ዓመት ውሳኔ ለማውጣት ይጠቀሙበታል። ምክንያቱ ምንድን ነው ትሉ ይሆናል። አዲስ ዓመት መጣ። አሮጌውን ዓመት ከጥሩውም ከመጥፎም ጋር ሸኝተን አዳዲስ እቅዶችን አውጥተን ወደፊት ለመራመድ ይሄ ጊዜ መልካም አጋጣሚ ይሆናል። አዲስ እቅድ አዲስ ግብ መወጠኑ ደስ ደስ ይላል፣ ያነቃቃል። የኮሎራዶ ዩኒቨርሲቲ የምክር አገልግሎት ባለሙያዋ ማንዲ ዶሪያ ናቸው ለአሶሲየትድ ፕሬስ ይህንን የተናገሩት። ለአዲስ ዓመት ያወጣናቸውን ግቦች አሳካለሁ ብለን የሰነቅነው ተስፋና ቁርጠኝነት በዕለታዊ የኑሮ ሩጫና ውጥረት ምክንያት እውን ላይሆንልን ይችላል ይላሉ። ለዚህ መድኃኒቱ ታዲያ የማይሆንልንን ነገር ከመጀመሪያው አለመወጠን ነው በማለትም ይመክራሉ። በብልሃት ማቀድ የሚባል ፅንሰ ሀሳብ አለ። በደንብ ግልጽ ያለ ግብ መሆን አለበት። ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት። በዚህ ጊዜ ውስጥ አሳካዋለሁ ብሎ የጊዜ ገደብ ሊቀመጥበት የሚችል መሆንም ይኖርበታል። ለምሳሌ አካላዊ እንቅስቃሴ ማድረግ እፈልግ ይሆናል። ይህንን ለማድረግ ወደ ስፖርት መስሪያ ማዕከል በመሄድ ወይም በሳምንት አንዴ ዮጋ ማዕከል በመግባት ልጀምር እችላለሁ። ከዚያም ከሶስት ሳምንት በኋላ ደግሞ በላዩ ላይ እንዲሁ የጊዜ ገደብ ያለው ዕቅድ እያወጡ መከተል ይቻላል ማለት ነው። ክሪስተን ዌላን በዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት መምህርት ሲሆኑ ፋይንዲንግ ዮር ፐርፐዝ በሚል ርዕስ የማስተማሪያ ጽሑፍ የደረሱ ናቸው እንዲህ ሲሉ ይመክራሉ። New Year's resolutions are a cultural phenomenon and it's really tempting to want to do them. የአዲስ ዓመት ውሳኔ ባህል ነው። እኔም ልሞክረው ያሰኛል፣ ያጓጓል አይደል? በዋናነት የሚመክረው ታዲያ ቆም ብሎ ያን የመወስንበት ምክንያት ምንድን ነው? ያንን ለውጥስ ለምን እፈልገዋለሁ ብሎ ራስን መጠየቅ ያስፈልጋል። ለምሳሌ ክብደታችሁን አንድ ሁለት ኪሎ መቀነስ ትፈልጉ ይሆናል። ለምንድን ነው መቀነስ የፈለግኩት ብሎ ራስን መጠየቅ ያንን እንድትወስኑ ያደረጋችሁ ምክንያት በደንብ ለይታችሁ ካወቃችሁት ውሳኔያችሁን አክብራችሁ ተግባራዊ ለማድረግ የበለጠ እድል ይኖራችኋል። ይህ እውነት መሆኑ በጥናቶች ተረጋግጧል። አዲስ ዓመት ሲመጣ ይህንን ይህንን ይህንን አደርጋለሁ በሚል የሚያስፈራ እቅድ ከመቀበል ይልቅ ያለፈውን መለስ ብሎ በመቃኘት መጪውንም በማሰብ ገምግሞ በተሻለ መንገድ አመቱን መቀበል እንደሚሻል ነው ፕሮፌሰር ክርስቲን ዌላን የሚመክሩት። እኔ ከአዲስ አመት ውሳኔ ይልቅ የምወደውና ላለፉት አመታት የማደርገው ነገር አለ። አዲስ አመት ሲመጣ ለራሴ ደብዳቤ ጽፋለው። አሁንም መጪውን 2023ን ለመቀበል ለራሴ ደብዳቤ እየጻፍኩ ነው። በዚያ ደብዳቤ አሁን ያለሁበትን ሁኔታና በሚቀጥለው ዓመት መሆንም ማድረግም የሚፈልገውን አስባለሁ። ትልቅ ቦታ የምሰጠው ነገር ምንድን ነው? ያንን አሰላስላለሁ። የማከብራቸውን እሴቶቼን፣ ምኞቴን፣ አላማዬን ሁሉ አስብና እሱን መሰረት ደብዳቤ ላይ አሰፍረዋለሁ። ኤድዋርድ ሂንት ደግሞ በኢንዲያና ዩኒቨርሲቲ የስነ ልቦናና የአእምሮ ሳይንስ መምህር ናቸው። እሳቸውም ለአሶሲየትድ ፕሬስ በሰጡት ቃል አንድ ሰው አዲስ ዓመትን ተንተርሶ የሚያወጣው ውሳኔ እንዲሳካለት ከፈለገ ውሳኔውን ተግባራዊ ማድረግ የአንድ ጊዜ ስራ ሳይሆን በሂደት የሚከናወን መሆኑን መገንዘብ እንዳለበት ይመክራሉ። ምክንያቱም ብዙውን ጊዜ ለራሳችን የወጠነውን ግብ ተግባራዊ ለማድረግ ስንሞክር ያሰብነውን ውጤት ካላገኘን ራሳችንን በጣም እናስጨንቀዋለን። ነገር ግን ግባችንን በትንሽ በትንሹ መጥነን አዘጋጅተን ከተሳካልን ያሰብነውን በማድረጋችን እንኮራለን። ያ የበለጠ ብርታት ይሆነናል። አያይዘውም በዚህ ዓመት ውስጥ ይህንን አድርጌ መገኘት አለብኝ ብሎ ውጥረት ውስጥ መግባት ሳይሆን ውሳኔን ተግባራዊ ለማድረግ ምን ያህል ተራምጃ አለሁ እያሉ ውጤቱን እየገመገሙ መሄዱ እንደሚሻል የሥነ ልቡና መምህሩ ኤድዋርድ ሂንት መክረዋል። አብራችንሁ ስላመሻችሁ በእጅጉ እናመሰግናለን። አድማጮች የነገ ሰው ይበለን። መልካም ጊዜ ሆንላቸው